አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑ ጨንቆ ያቀርባል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ሕክምና ተደረገ። የኢትዮጵያ መንግስት ከሁለት መቶ በላይ የሚሆኑ ህገወጥ ሰው አሸጋጋሪዎችን ማሰሩ ገለጸና፣ የተባበሩት መንግስታት ድርጅት አፍሪቃን ላገኘችው ስኬት አሞገሰ የሚሉት ርዕሶች ነው በዛሬው ዝግጅታችን የምንመለከተው። ኢትዮጵያ ውስጥ በሚችገን ዩኒቨርሲቲ የተመራ የህክምና ቡድን ባለፈው ሳምንት በሀገሪቱ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ህክምና ማድረጉን ኒውስ ሜዲካል የተባለ በዓለም ደረጃ ስለተከሰቱት የህክምና ግኝቶችና ጥናቶች የሚዘግብ ድረገጽ ጠቁሟል። የህክምናው ቡድን ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ህክምና ማዕከል ለመክፈት ከሁለት አመታት በላይ እንደቆየ ድረገጹ ጨምሮ ገልጿል። በቀዶ ህክምና ሐኪም ዶክተር ጄፍሪ ዲ ፓንች የተመራው ቡድን አዲስ አበባ በሚገኘው የቅዱስ ጳውሎስ ሆስፒታል የሚሌኒየም ህክምና ኮሌጅ ሶስት የኩላሊት ነቅሎ ተከላ ህክምና አድርገዋል። ኩላሊቶች የተገኙት በህይወት ካሉ ለጋሾች ሲሆን ኩላሊቶች የተተከሉላቸው በሽተኞችም ሆኑ ኩላሊት የለገሱት ሰዎች ሁሉ በጥሩ ሁኔታ እንደሚገኙ ድረ ገጹ ላይ የወጣው ዘገባ ጠቅሷል። የሚቺጋን ዩኒቨርሲቲ የቀዶ ህክምና ሐኪሞች ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ህክምና ያካሄዱት ከአራት ኢትዮጵያውያን የቀዶ ህክምና ሐኪሞች ጋር መሆኑን ኒውስ ሜዲካል በተባለ ድረገጽ ላይ የወጣው ጽሑፍ ገልጿል። የኩላሊት ነቅሎ ተከላ መርሃ ግብር በኢትዮጵያ ለመክፈት ከሁለት ዓመታት በላይ ለሆነ ጊዜ ስንሰራ ቆይተናል። ቡድኑ በእንደዚህ አይነት ታሪካዊ ክንዋኔ ተሳታፊ በመሆኑ ኩራት ይሰማዋል። ዋናዎቹ አሸናፊዎች የኩላሊት ህመምተኞች ናቸው። ምክንያቱም እስካሁን በነበረው ጊዜ ከፍተኛ ወጪ ከሚጠይቀው የኩላሊት ዳያልስስ ወይም የኩላሊት የተፈጥሮ ስራን በሕክምና መሳሪያ ከሚያከናውነው ሕክምና በስተቀር ሌላ አማራጭ አልነበራቸውም። እንዲህ አይነት ሕክምና የማግኘት አቅም የላቸውም አሉ በማለት በሚቺጋን ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ፓንች ማስገንዘባቸውን ኒውስ ሜዲካል የተባለ በዓለም ደረጃ ስለ ተከሰቱት የሕክምና ግኝቶችና ጥናቶች የሚዘግብ ድረ ገጽ ዘግቧል። ቢቢሲ የብሪታኒያ የዜና ስርጭት ኮርፖሬሽን ደግሞ የኢትዮጵያ መንግስት በያዝነው ዓመት አመት ከሁለት መቶ በላይ የሚሆኑ ሰዎችን ህገ ወጥ በሆነ መንገድ የሚያሸጋግሩ ሰዎች እንደያዘ ዘግቧል። ሰዎች እንዲህ አይነቱን አስከፊ ጉዞ እንዳያደርጉ ለማሳመንም ሰፊ ቅስቀሳ እየተካሄደ መሆኑን አክሏል። መንግስት ስደትን ለመገደብ እርምጃ ለመውሰድ የተገደደው ሰላሳ ኢትዮጵያውያን ባለፈው መያዝያ ወር እስላማዊ መንግስት ነኝ በሚለው ቡድን በአሰቃቂ ሁኔታ ከተገደሉ በኋላ መሆኑን የቢቢሲ ድረ ገጽ ላይ የወጣው ጽሑፍ ያወሳል። ከአንድ መቶ በላይ የሚሆኑ ህገወጥ አሸጋጋሪዎች ከሱዳን ጋር በምትዋሰነው መተማ ከተማ እንደተያዙና በአንድ ወቅት በቀን ከ250 በላይ የሚሆኑ ሰዎች በመተማ በኩል ወደ ሱዳን ይወጡ እንደነበረ ዘገባው ጠቁመዋል። ይሁንና ፖሊሶች ጥበቃውን ሲያጠናክሩ ህገ ወጥ አሸጋጋሪዎቹ ሌላ ስደተኞችን የሚያስወጡበት መንገድ በመፍጠር ጫካዎች በሚበዙባቸውና በተራራዎች በኩል ማሸጋገር እንደጀመሩ የቢቢሲ ድረገጽ ዘገባ ያወሳል። ሰዎችን በህገወጥ መንገድ የሚያሸጋግሩት ሰዎች ተግባሩን ካላቆሙ አንለቃቸውም እያልን ነው ሲሉ የከተማይቱ ከንቲባ ተናግረዋል። በአሁኑ ወቅት ወደ ሱዳን ለመሻገር በመተማ በኩል የሚያልፉት ሰዎች በጣም ጥቂቶች ከመሆናቸው የተነሳ በመተማ ከተማ የነበረው የዓለም አቀፍ የፍልሰት ድርጅት ቅርንጫፍ መስሪያ ቤት እንደተዘጋ ዘገባው ጠቅሷል። የሀገሪቱ የፍርድ ሚኒስቴር ጥፋተኛ ሆነው የተገኙት ህገ ወጥ አሸጋጋሪዎች በሞት እንዲቀጡ የሚያደርግ ህግ እንዲወጣ ለሀገሪቱ ምክር ቤት ሀሳብ አቅርቧል። ኢትዮጵያውያን የቤት ሰራተኞች በመካከለኛው ምስራቅ በሚደርስባቸው ስቃይ ምክንያት መንግስት ወደዛ እንዳይሄዱ ከሁለት ዓመታት በፊት ማገዱን የቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። አፍሪካ በትምህርትና የልጆች ሞትን በመቀነስ ረገድ ላሳየችው ጉልህ መሻሻል በተባበሩት መንግስታት ድርጅት እንደተሞገሰች የጋርዲያን ጋዜጣ ድረገጽ ጠቁመዋል። በሚሌኒየም የልማት ግብ ላይ የቀረበ ዘገባ አፍሪቃ የአዲሱን የልማት ግብ ለማሳካት የአፍሪቃ መሪዎች ያገኙትን ስኬት ማጠናከር አዲስ የገንዘብ ምንጭንም መፈለግ ይኖርባቸዋል ይላል ድረገጹ ላይ የወጣው ዘገባ። የአፍሪካ ሀገሮች የሚሌኒየም ልማት ግብን በተግባር ላይ በማዋል በአንደኛ ደረጃ ትምህርት ቤት የሚገቡት ልጆች ብዛትን ከፍ በማድረግ፣ የሴቶች የፖለቲካ ውክልናን በማበራከት፣ የልጆችንና የእናቶች ሞትን በመቀነስ፣ የኤች አይ ቪ መስፋፋትን በመገደብ አመርቂ ውጤት እንዳሳዩ አዲሱ ዘገባ መግለጹን ጋርዲያን ድረገጽ ጠቅሷል። የአፍሪካ ሀገሮች ብዙ ያልፈጸሟቸው የሚሌኒየም የእድገት ግቦች ቢኖሩም ከተነሱበት ሁኔታ አንጻር ሲታይ ያሳዩት መሻሻል ከዓለም በጣም ጥሩ ከሚባሉት መካከል እንደሆነ በተባበሩት መንግሥታት ድርጅት የልማት ፕሮግራም የአፍሪቃ መርሃ ግብር ዋና የኢኮኖሚ ባለሙያ አዩደሌ የአዱሰላ መግለጻቸውን ድረ ገጹ ላይ የወጣው ጽሑፍ ጠቅሷል። የሚሌኒየም የእድገት ግብ እቅድ ባይቀየስ ኖሮ በዚህ አመርቂ ጉዞ ልንሄድ አንችልም ነበር። ሰሜን አፍሪካን ሳይጨምር የአፍሪቃ የድህነት ደረጃ እንደ አውሮፓ አቆጣጠር በ1990 ዓ ም ከነበረው 56.5 ከመቶ በ2010 ዓ ም የቀነሰው ወደ 48.4 ከመቶ ቢሆንም በነፍስ ወከፍ ሀገሮች ጥሩ ውጤት ተገኝቷል ይላሉ ዋናው የኢኮኖሚ ጠቢብ። ግብፅ፣ ደቡብ አፍሪካ፣ ቦትስዋና፣ ጊኒ፣ ስዋዚላንድ ና ናሚቢያ በ25 አመታት ውስጥ የድህነት መጠንን ከአምስት በመቶ በበለጠ መጠን ለመቀነስ ችለዋል። ኢትዮጵያ፣ ጋና፣ ካሜሩን፣ ሴኔጋል፣ ማሊ፣ ኒጀር፣ ኡጋንዳና ሞሪታንያ ደግሞ በአርባ ከመቶ ገደማ ለመቀነስ እንደበቁ የኢኮኖሚው ባለሙያ ገልጸዋል። ይሁንና የአፍሪካ ሀገሮች በአዲሱ የእድገት አጀንዳም ወደፊት ለመራመድ ከፈለጉ የሚያስቀድሟቸው ነገሮች እንዲኖሩ ያስፈልጋል ማለታቸውን ድረ ገጹ ጠቅሷል። የሥራ ዕድል በመፍጠርና ድህነትን በመቀነስ ላይ ማትኮር ያስፈልጋል የአረንጓዴ እድገት ስትራቴጂን በተግባር ላይ ለማዋል ሲሞከር ደግሞ እነዛ ሊዘነጉ የሚችሉ ሰዎች ተገቢ እንክብካቤ እንዲያገኙ ማድረግ ያስፈልጋል ሲሉ የኢኮኖሚው ጠቢብ መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል አዲሱን ዘገባ ያዘጋጁት የአፍሪካ ህብረት ኮሚሽን የተባበሩት መንግስታት ድርጅት የአፍሪቃ የኢኮኖሚ ኮሚሽን የአፍሪቃ የልማት ባንክና የተባበሩት መንግስታት ድርጅት የተፈናቃዮች ጉዳይ የሚመለከት የአፍሪቃ ክፍል እንደሆኑና ዓላማው ካለፈው የሚሌኒየም እድገት እቅድ የተገኙ ስኬቶችን አጉልቶ ያልተሳኩትን ደግሞ በአዲሱ የአስራ አምስት ዓመታት እቅድ እንዲፈጸሙ ለማድረግ እንደሆነ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ስኬት ካገኙት እቅዶች መካከል በትግራይ ክልል የታየው የጤና ጥበቃ ፕሮግራም ነው። የማህበረሰቡ በጎ ፈቃደኞች ወባንና አጠቃላይ የጤና ጉዳይን በሚመለከት ህዝቡን ያስተምራሉ። በኒጀር ደግሞ ትምህርት ለባሎች በሚል ስያሜ ወንዶችና የጤና ጥበቃ ሰራተኞች በወር ሁለቴ እየተገናኙ ስለ ሴቶች ስነ ተዋልዶ ጉዳይ ይወያያሉ። በብሩንዲና ቶጎ ደግሞ በማህበረሰቡ ስር የሚተዳደሩና በማህበረሰቡ ገንዘብ የሚንቀሳቀሱ ትምህርት ቤቶች ተመስርተዋል ሲል ጋርዲያን ድረገጽ ጠቁመዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።